እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ፣ ክቡራን አድማጮቻችን እንደምን ሰነበታችሁ? እግዚአብሔር አምላካችን እግሮቻችን በረገጡበት ስፍራ ሁሉ ባለፉት ጊዜያት በገባንበትና በወጣንበት ስፍራ ጠብቆን ከዓይኑ እይታ ሳያርቀን እንደ ገና ደግሞ በዚህች በተወደደች ሰዓት በዚህ በአየር ሞገድ አማካኝነት እንድንገናኝ ፈቃድ ሆኗልና ስሙን እናመሰግናለን። ዛሬም እንደ ተለመደው የነህምያን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በእውነት እግዚአብሔር አምላካችን ለእናንተም ለእኛም የሚበቃ መንፈሳዊ ማዕድ አለው። ዛሬም ከቃሉ ደግሞ እንደ ተለመደው ድንቅና ታምራትን ያሳየናል። እግዚአብሔር ይመስገን። እስቲ በማስቀደም የቤቱ ቅናት የበላው እያልን እንደ ነህሚያ የሆነውን ሰው እግዚአብሔር ይስጠን በማለት ከነ ተድላ አሰፋና ብዙ ሙሉ ጌታ ጋር እስቲ ይህንን ዝማሬን ዘምራለን። Se questo non è molla è una tempo senza il orizzonte che non si chiama assarme i taozza Kendimden onu ne ne El e iasă-ncăpă, Evite că n-aţi vă-nlau, Mântu-ţi în scune mollau, i încoşeţi ai lăuit, El să înghiţa-mi E iasă-ncăpă, E iasă-ncăpă, Între căsănii căviţi iaută, Între căsănii căviţi teranto de captere senia senza necos pico kaumo centrale ciaste e gli andar varia mia senza

በዚህ ዝማሬ ትርላ ሰፋና ብዙ ሙሉ ጌታ ስላገለገሉን እግዚአብሔር ይባርካቸው። እንጸልይ። እግዚአብሔር መዳኒታችን፣ እግዚአብሔር አለኝታችን፣ እግዚአብሔር አምላካችንና መሪያችን እናመሰግንሃለን። እነሆ ደግሞ በዚህች በተወደደች ሰዓት በፊት እንድንገኝ ፈቃድ ሆኗል። አቤቱ አምላካችን ሆይ ክበር ተመስገን። ኢየሱስ ክርስቶስ አንዱን ልጅህን ስለኛ አሳልፈ ባትሰጥ ኖሮ ይህን የሚናገር አንደበታ አይኖረንም ነበረ። አቤቱ ጌታችን ሆይ ያደረክልንን ውለታ በገንዘብ ፈጽሞ ልንገምተውና ልንተምነው አንችልም። ክበሬ ተመስገን ከከናፍርቶቻችን የሚወጡትን የምስጋና ቃላትን አንተ አትንቃቸው ካማረ ወይፈን ከደለበም ሰንጋ ከብርና ከወርቅ ይልቅ የእኛ የምስጋና ቃላት ለአንተ ጌታዬ ሆይ እጅግ ደስ ያሰኙሃልና እጅግ አድርገን እናመሰግንሃለን። ጌታችን ኢየሱስ ክርስቶስን እነሆ ስለ እኛ አሳልፈ ስለ ሰጠ በሞቱ በትንሣኤውም ደግሞ የተገኘን ክቡር ልጆቹ ስለ ሆን እጅግ ደስ ይለናል። ጌታ ሆይ ይህንን ያደረግኸ አንተነ ተመስገን። በዚህች ምሽት ደግሞ ከዚህ ከቃልህ ስንማር ሳለ እባክህ በመንፈስ ቅዱስ ባስተማሪው አንተ እንድትገናኝን የቃልህንም ሚስጥር ደግሞ ማወቅ እንድንችል መንፈስ ቅዱስን ጌታ ሆይ ከጸባዖት እንድትልክልን እንለምንሃለን። አቤቱ አምላካችን ሆይ ለእኔም ለባሪያ ለተናጋሪው እግዚአብሔር አምላኬ በቅንነት ቃልህን በፍርሃትና በመንቀጥቀጥ መናገር እንድችል ወገኖቼ በዚህች ሰዓት ራዲዮናቸውን ከፍቶ አንተን የሚያዳምጡ ሁሉ ደግሞ እንዲሁ በፍርሃትና በመንቀጥቀጥ በፊትህ እንዲቀርቡ ቃልህንም እንዲሰሙ ልባቸውም በመንፈስ ቅዱስ ኀይል እንድትነካ እግዚአብሔር ሆይ ለምንሃለሁ። የሚኖረንን ጊዜ ሁሉ ባርክልን። ድካማችንንና መተላለፋችንን ሁሉ ደግሞ ይቅር በለን። ባከበርከው፣ ባጸደቅከው፣ በቀኝህም ባስቀመጥከው በውድ ልጅህ በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። ጮች ባለፈው ክፍለ ጊዜ ጥናታችን እንደምታስታውሱት ከመጽሐፈ ነህሚያ ምዕራፍ ስምንት የተመለከት ነው። በዕዝራ አማካይነት የተደረገውን ታላቅ የመጽሐፍ ቅዱስ የንባብ ቀንን እንደነበር ታስታውሳላችሁ። በዚያ ውስጥ ማለትም በምዕራፍ ስምንት ውስጥ እግዚአብሔር ለኔም ለናንተም የሚረባ ታላቅ መንፈሳዊ ነገርን በልባችን አትሞ እንዳስቀመጠልን እምነቴ ነው። ዛሬ ደግሞ አብረን የምንመለከተው ነህምያ ምዕራፍ ዘጠኝና ምዕራፍ አስርን አንድ ላይ በማድረግ ነው። እስቲ አስቀድማችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ነህምያ ምዕራፍ ዘጠኝን አውጡ። ነህምያ ምዕራፍ ዘጠኝን ተመልከቱ። ወዳጆቼ የእነዚህ የነህሚያ ምዕራፍ ዘጠኝና ምዕራፍ ዐሥር አብይ ሐሳቡ ጸሎትና መንፈሳዊ መነቃቃት የሚል ይሆናል ቶሎ ቶሎ ጻፍ ጻፍ አድርጉ በእነዚህ በሁለቱ ምዕራፎች ውስጥ የምንመለከተው በነህሚያ ምዕራፍ ዘጠኝ በነህሚያ ምዕራፍ ዐሥር የምናጠናው ወይም ደግሞ የምንረዳው ታላቅ ቁም ነገር ቢኖር ስለ ጸሎትና መንፈሳዊ መነቃቃት ነው ማለት ነው። ምናልባት ትዝ ይላችሁ እንደሆነ የእዝራን መጽሐፍ እያጠናን በነበረበት ጊዜ የአንዳንድ መጽሐፍት ዘጠነኛው ምዕራፍ አንድ አይነት ጭብጥ ሐሳብ እንዳላቸው ተነጋግረን ወይንም ደግሞ ተምረን እንደነበር ታስታውሳላችሁ። እዝራ ምዕራፍ ዘጠኝ፣ ነህምያ ምዕራፍ ዘጠኝና ዳንኤል ምዕራፍ ዘጠኝን እንደ ምሳሌ ማቅረብ ይቻላል። ይህንን ታስታውሳላችሁ ወገኖቼ። የሦስቱም መጽሐፍት ዘጠነኛ ምዕራፎች የሚያተኩሩት መንፈሳዊ መነቃቃት ላይ ነው። የሚገርም ነው። ብዙውን ጊዜ ሰዎች ለመንፈሳዊ መነቃቃት የተሳሳተ ትርጉም ሲሰጡ ይታያል። በመሠረቱ ግን መንፈሳዊ መነቃቃት ማለት አንድ የሞተ ነገር ወደ ሕይወት ሲመለስ፣ ልብ በሉ መንፈሳዊ መነቃቃት ማለት አንድ የሞተ ነገር ወደ ሕይወት ሲመለስ እንደገና ሕይወት ሲዘራበትና ሲያንሰራራ እንደማለት ነው። አስተዋላችሁ አይደል? መንፈሳዊ መነቃቃት ማለት አንድ የሞተ ነገር ወደ ሕይወት ሲመለስ እንደገና ሕይወት ሲዘራበትና ሲያንሰራራ ማለት ነው። የዛለና የፈዘዘ ሰው ወደ ብርታትና ሕያውነት ሲመለስ እንደማለትም ነው። በሮሜ መልእክቱ ምዕራፍ አስራ ዘጠኝ ቁጥር ዘጠኝ በሮሜ መልእክቱ ምዕራፍ አስራ አራት ቁጥር ዘጠኝ ጳውሎስ ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቶአልና ሕያውም ሆኖአልና ይላል። ሕያው ሆነ የሚለውን ቃል ለመንፈሳዊ መነቃቃት ልንጠቀምበት እንችላለን። በመሠረቱ ወዳጆቼ መንፈሳዊ መነቃቃት ከአማኞች ጋር የተያያዘ ክስተት ነው። ልብ በሉ መንፈሳዊ መነቃቃት ከአማኞች ጋር የተያያዘ ክስተት ነው። በሌላ አገላለጽ ደግሞ መንፈሳዊ መነቃቃት በመንፈሳዊ ሕይወታቸው ድካምና ክስረት የተጫጫናቸው አማኞች በድንገት ወደ ብርታትና ማንሰራራት ሲመለሱ ማለት ነው። ይህንንም ቶሎ ቶሎ ጻፍ ጻፍ አድርጉ። በመንፈሳዊ ሕይወታቸው ድካምና ክስረት የተጫጫናቸው አማኞች በድንገት ወደ ብርታትና ማንሰራራት ሲመለሱ እንደ ማለት ነው። መንፈሳዊ መነቃቃት ማለት ብዙ ጊዜ ይህን ቃል ያልዳኑ ሰዎች ክርስቶስን ከሚቀበሉበት ሁኔታ ጋር በተያዘ መልኩ እንጠቀምበታለን። እንደ እውነቱ ከሆነ ሁለቱም የተያዙ ሁኔታዎች ናቸው። አማኞች በሕይወታቸው ሲበረቱና መንፈሳዊ ሕይወታቸው ሲያንሰራራ፣ ያልዳኑ ሰዎችም ጌታን ይቀበላሉ። በዚህ ምዕራፍ የምንመለከተው ከመጽሐፍ ቅዱስ ንባብ ቀን በኋላ ስለ ተከሰተው መንፈሳዊ መነቃቃት ይሆናል። ምንም እንኳ በእርግጠኝነት መናገር ባይቻልም የመጽሐፍ ቅዱሱ ንባብ ለተከታታይ ቀናት ቀጥሎ ይሆናል። ዕዝራ ቃሉን ሲያነብ ሕዝቡ ልባቸው ተነክቶ ያለቅሱ ነበር። ይህንን ባለፈው ምሽት ተመልክተናል። የእግዚአብሔር ቃል በሕይወታቸው ተጽዕኖ አሳድሯል። ከዚህም የተነሣ አንዳንድ ነገሮችን ለማድረግ ተነሳስተዋል። እግዚአብሔር ካስቀመጠው መለኪያና መስፈርት አኳያ ምን ያህል ዝቅ ብለው እንደ ተገኙ ለመረዳትም ችለዋል። ይህ ሁኔታ በራሱ በዕዝራ ሕይወት እንኳ ስላሳደረው ተጽዕኖ ከመጽሐፈ ዕዝራ ተመልክተናል። አድማጮቼ ከእግዚአብሔር ቃል የተለየ ወይም ለእግዚአብሔር ቃል ስፍራ የማይሰጥ መንፈሳዊ መነቃቃት ሊኖር እንደማይችል ማወቅ አለብን። ዲኤል ሙዲ በአንድ ወቅት ሲናገር ወደፊት የሚነሳው መንፈሳዊ መነቃቃት ለእግዚአብሔር ቃል ከፍተኛ ትኩረት የሚሰጥ መነቃቃት እንደሚሆን መናገሩ ይጠቀሳል። አድማጮቼ የዘመናችን ወንጌላውያን ለእግዚአብሔር ቃል ተገቢውን ትኩረት እንዲሰጡ አጠንክሬ ላሳስባቸው ፈልጋለሁ። የስሜት መጋጋል ወይም ሰው ሠራሽ ዘዴዎች የትም አያደርሱም። ብዙ ሕዝብ ተሰበሰበ ማለትም የግድ መንፈሳዊ መነቃቃት ውጤት ነው ማለት አይደለም። እስቲ እነዚያ ሰዎች ያደረጉትን ከነህምያ ምዕራፍ ዘጠኝ ከቁጥር አንድ እስከ ሁለት የተጻፈውን አብረን እናንብበው። በዚህም ወር በሀያ አራተኛው ቀን የእስራኤል ልጆች ጾመው ማቅም ለብሰው በላያቸውም ትቢያ ነስንሰው ተከማችሁ የእስራኤልም ዘር ከእንግዶች ሁሉ ራሳቸውን ለዩ፣ ቆመውም ኀጢአታቸውንና የአባቶቻቸውን ኀጢአት ተናዘዙ ይላል። ከቃሉ እንደምንረዳው ሕዝቡ ኀጢአታቸውን ተናዘዙ ይላል። የራሳቸውን ኀጢአት ብቻ ሳይሆን የአባቶቻቸውንም ኀጢአት ጭምር ነበር የተናዘዙት። ቁጥር ሦስትን ተመልከቱ። በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን የሕግ መጽሐፍ የቀን ሩብ ያህል አነበቡ። ሦስት የቀን ሩብም ያልተናዘዙ ለአምላካቸው ለእግዚአብሔር መሰገዱ ይላል። ኀጢአታቸውን ማየት የቻሉት በእግዚአብሔር ቃል አማካይነት ነበር። መጾማቸውና ማቅመልበሳቸው ትሕትናና ቅንነታቸውን ያመለክታል። ልብ በሉ፣ እነዚህ ወገኖች ወይም ሕዝቦች መጾማቸውና ማቅመልበሳቸው ትሕትናና ቅንነታቸውን ያሳያል። የዚህ ውጤት ደግሞ ንስሐና አምልኮ ነበር። አድማጮቼ፣ አሁን ያለው አዲሱ ትውልድ ባለፈ ዘመን በነበረው ትውልድ ላይ ይፈርዳል። ለእግዚአብሔር ቃል ተገቢውን ትኩረት ሰጥተው ቢሆን ኖሮ ግን ከመፍረድ ይልቅ የራሳቸውንና ያለፈውን ትውልድ ኀጢአት ይናዘዙ ነበር እኔና እናንተ አስቀድመን ስለ ራሳችን ኀጢአት ካልተናዘዝን በቀር ስለ ሌላው ሰው ኀጢአት የምንናዘዝበት ምንም ምክንያት የለንም። ምናልባት አንዳንዶቻችሁ ምንም ኀጢአት የለብን ምትሉኝ ይሆናል። ወገኖቼ፣ ኀጢአታችሁ ወይም ድካማችሁ አልታያችሁ ብሎ ይሆናል። ለእናንተ የምናገረው ነገር ቢኖር ወደ እግዚአብሔር ቃል እንድትመጡ ነው። የእስራኤል ልጆች ለሩብ ቀን ያህል ቃሉን አነበቡ። ባነበቡት ቃል መሰረትም እርምጃ ወሰዱ፣ ማለት ኀጢአታቸውን ተናዘዙ። በምንም አይነት ሁኔታ እግዚአብሔርን እኛ ወዳለንበት ደረጃ ልናመጣው አንችልም። ልብ በሉ፣ ይህንን እንዳንሳሳት። በምንም አይነት ሁኔታ እግዚአብሔርን እኛ ወዳለንበት ደረጃ ልናመጣው ወይንም ደግሞ ልናወርደው አንችልም። ብዙዎች ግን እንደዚያ ለማድረግ ነው የሚሞክሩት። ወደ እግዚአብሔር ደረጃ የሚያደርሰን ፍጽምና የለንም። ልብ በሉ። እኛ ወደ እግዚአብሔር ደረጃ የሚያደርሰን ፍጽምና የለንም። እንደዚያ የምናስብ ከሆነ ራሳችንን እያታለልነው ማለት ነው። መጽሐፍ ቅዱስ ኀጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኀጢአታችን ብንናዘዝ ኀጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንትና ዘጠኝን ተመልከቱ። አንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንትና ዘጠኝን መመልከት ይቻላል። የእግዚአብሔርን ቃል ብታነቡ ወገኖቼ ኃጢአተኝነታችሁን ነው የምትመለከቱት። ኃጢአተኝነታችሁን ስትቀበሉ ደግሞ ትናዘዛላችሁ። መናዘዝ ማለት ለኀጢአታችን ሰበብ ከመፈለግ ይልቅ ወይም ደግሞ ኀጢአታችንን ሕጋዊ ለማድረግ ከመሞከር ይልቅ እግዚአብሔር ስለ ኀጢአታችን ከሚናገረው ቃል ጋር መስማማት ማለት ነው። ኀጢአታችንን ከተናዘዝን ደግሞ እግዚአብሔር ይቅር ሊለን ታማኝ ነው። ኢየሱስ የደቀ መዛሙርቱን እግር ማጠቡን ታስታውሳላችሁ አይደለም እንዴ? ዛሬም እንዲሁ ወዳጆቼ ከኀጢአታችን ጌታ ኢየሱስ ክርስቶስ ያጥበናል፣ ያነጻናል። እጃችን፣ እግራችን፣ አንደበታችንና ዐይናችን በተለያዩ ኀጢአት ይቈሽሻሉ። ስለዚህም ኀጢአታችንን በየጊዜው መናዘዝ ይኖርብናል። የፋሲካን ራት ከበሉ በኋላ ኢየሱስ ተነሣና የደቀ መዛሙርቱን እግር ማጠብ ጀመረ። በዚህ ጊዜ ጴጥሮስ የእኔ እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩህ ከእኔ ጋር እድል የለህም ብሎ መለሰለት። ዮሐንስ ምዕራፍ ዐሥራ ሦስት ቁጥር ስምንትን ልብ ይሏል። የዮሐንስ ወንጌል ምዕራፍ ዐሥራ ሦስት ቁጥር ስምንትን መመልከት ይቻላል። እኔ ብዙ ጊዜ የሚገርመኝ ነገር አለ ወዳጆቼ። ብዙዎች በእግዚአብሔር ቃል ብራን ሳይመላለሱ እግዚአብሔርን ማገልገል ይፈልጋሉ። አስተዋላችሁ? ብዙዎቹ ሰዎች በእግዚአብሔር ቃል ብርሃን ሳይመላለሱ ታላቁን ልዑል እግዚአብሔርን ማገልገል ይፈልጋሉ፣ ይደፍራሉ። ከእርሱ ጋር እብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን እብረት አለን የልጁም የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻናል ይላል። አንደኛ ዮሐንስ ምዕራፍ አንድ ከቁጥር ስድስት እስከ ሰባት ያለውን ስፍራ ልብ ይሏል። አንደኛ ዮሐንስ ምዕራፍ አንድ ቁጥር ስድስትና ሰባትን ይመለከቷል። በእግዚአብሔር ቃል ብርሃን ስንመላለስ ምን ያህል ጎደሎች እንደሆን እንመለከታለን። ያኔ ወዳጆቼ በመናዘዝ ወደ እርሱ እንመለሳለን። እንደዚያ ካላደረግን ግን ካላጠብኩ ከእኔ ጋር ዕድል ፈንታ የለህም። እንደ ተባለው ዐይነት ይሆንብናል ማለት ነው። እንዲህም ማለት ከእኔ ጋር ምንም ህብረት አይኖርህም ማለት ነው። የሮሜን መልእክት አስተምሬ ከጨረስኩ በኋላ ብዙዎች ደብዳቤ እየጻፉ በእኔ ላይ ክፉ ወሬ ያስወሩ እንደ ነበር ገልጸውልኛል። እንዲያውም አንደኛው ሰው በጣም ይጠላኝ እንደ ነበር ነው እየጻፈልኝ። አንድን ሰው ከበደልን ከዚያ ሰው ጋር ፊት ለፊት ተገናኝተን ችግሩን ማስተካከል እንዳለብን ባምንም እነዚህ ሰዎች የግድ ለእኔ ኀጢአታቸውን መናዘዝ አልነበረባቸውም። ዋናውና ትልቁ ነገር ወዳጆቼ የእግዚአብሔር ቃል በሕይወታቸው መሥራቱ ነው። ወደ መንፈሳዊ መነቃቃት የሚያደርስ ይህ መንገድ ነው። ሌላ ምንም መንገድ የለም። በቃ ወደ እግዚአብሔር ለመድረስ ሌላ አቋራጭ መንገድ የለም። ወይንም ደግሞ ጥበብና ዕውቀት ፈጽሞ አያስፈልግም። ወይንም ደግሞ ልዩ ተሰጦና ችሎታም አያስፈልግም። ወይንም ደግሞ ወዳጆቼ ባለጸጋና የከበረ እንዲሁም በብዙ ሕዝቦችና በመንግሥትም ዘንድ ታዋቂነት ያለው ስመጥር ዝነኛ መሆንም አያስፈልግም። ወደ እግዚአብሔር ለመቅረብ ዋናውና ትልቁ መንገድ በልጁ በጌታ በኢየሱስ ክርስቶስ በኩል ቀርቦ ኀጢአታችንን መናዘዝ ብቻ ነው። በቃ ያልኩትም ለዚህ ነው። ለኔ እንደሚገባኝ ወዳጆቼ እነዚህ ሰዎች ኃጢአታቸውን ከተናዘዙ በኋላ አንዳንድ ያልተስተካከሉ ነገሮቻቸውንም ከሌሎች ጋር አስተካክለዋል። በጴንጠቆስጤ ዕለት መንፈሳዊ መነቃቃት ሊኖር የቻለው ጴጥሮስ ጌታ ኢየሱስን በመካዱ በሕዝብ ፊት ቆሞ በመናዘዙ አልነበረም። ይህንን ልብ በሉ። ሉቃስም ሆነ ጳውሎስ እንደሚነግሩን ጌታ በግሉ ለጴጥሮስ ተገልጾለት ነበር። በግሌዮታችን ለሚሆነው ጉዳይ ከፍተኛ ግምት ሊኖረን ይገባል። ሁላችንም እንደምናውቀው የሚቻለን ሆኖ እስከ ተገኘ ድረስ ገላችንን በአደባባይ አንታጠብም። አይደለም እንዴ? እንዲህ ያለውን ነገር ማድረግ ያለብን ማንም በማያይበት ክፍል ውስጥ ነው። ንስሐ ማድረግ ያለብንም ወገኖቼ ማንም በሌለበት በግላችን መሆን አለበት። ስምዖን ጴጥሮስ በግሉ በመናዘዙ ሁኔታዎች ተስተካክለዋል። በአደባባይና ብዙ ሕዝብ በተሰበሰበበት የሚደረግ ኑዛዜ ከስሜት ቀስቃሽነቱ ያለፈ ዘላቂ ለውጥ ያመጣል ብዬ እኔ አብብ አላምንም። እርግጥ ነው በሕዝብ ወይም በቤተ ክርስቲያን ደረጃም ንስሐ ማድረግ ተገቢ ነው። ነህምያ እንደሚነግረን ሕዝቡ ሁሉ ኀጢአታቸውንና የአባቶቻቸውን ኀጢአት ተናዘዙ። ይሁን እንጂ ንስሐ ይበልጥ ውጤታማ የሚሆነው በግል ስናደርገው ነው። ከዚህ ክፍል እንደምንረዳው ሕዝቡ ለመንፈሳዊ መነቃቃት መኖር አስፈላጊውን ሁኔታ ካሟሉ በኋላ እግዚአብሔር የበረከት እጁን ዘርግቶ ባረካቸው። እግዚአብሔር ይክበር ይመስገን። እኔና እናንተም ኀጢአትን አድርገናል በድለናል እግዚአብሔር ሆይ በምሕረት ተገናኘን ብንል እንደተለመደው ተለመደው እንደ አባትነቱ ቸርነት መጠን የበረከት እጁን ዘርግቶ ይባርከናል። ያን ጊዜ ያወከንና ያስጨነቀንን ጠላታችንን እንረግጠዋለን። ያን ጊዜ በፊቱ በደስታ እንመላለሳለን። እግዚአብሔር ይክበር ይመስገን። እስቲ ቀጣዩን ቁጥር አራትና አምስት ደግሞ አብረን እናንብብ ነህምያ ምዕራፍ ዘጠኝ ቁጥር አራትና አምስትን ተመልከቱ። ሌዋውያንም ኢያሱ፣ ቀድሚኤል፣ ባኒ፣ አስበንያ፣ ሰራቢያ፣ ሆዲያ፣ ሰበንያ፣ ፈታያ እንዲህ አሉ፣ ቆማችሁ፣ ከዘላለም እስከ ዘላለም አምላካችንን እግዚአብሔርን ባርኩ። እንዲህም በሉ፣ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ይባረክ፣ ይላል የእግዚአብሔርን ቃል ከሰሙ በኋላ ሕዝቡ ኀጢአታቸውን ተናዘዙ። ከዚያ በኋላም እግዚአብሔርን አመሰገኑ፣ አከበሩ። እኛም ይህንኑ ነው ማድረግ ያለብን ወዳጆቼ። ምንኛ እግዚአብሔርን ማክበርና ማመስገን ይገባን ይሆን? አንድ ጊዜ ወዳጆቼ፣ አንድ መጋቢ ጓደኛዬ የነገረኝን ላካፍላችሁ። በሳምንቱ አጋማሽ የሚደረገው የጸሎት ስብሰባ ተደጋጋሚ የጸሎት ጥያቄ የሚቀርብበት በመሆኑ ሰዎች ሁሉ ይሰላቻሉ። ከዚያ በኋላ ግን ሁልጊዜ ተደጋጋሚ የጸሎት ጥያቄዎችን ከማቅረብ ይልቅ በዚያ ቀን እግዚአብሔርን ማመስገን እንዳለባቸው ወሰኑ። በዚህ ምክንያት በቤተ ክርስቲያናቸው መንፈሳዊ መነቃቃት እንዲፈጠር ምክንያት ሆነ። በጌታ የተወደዳችሁ አድማጮቼ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው እግዚአብሔርን ስናመሰግን በግል ሕይወታችንም ሆነ በቤተ ክርስቲያናችን መንፈሳዊ ታድሶ ይኖራል። እስቲ ቁጥር ስድስትን ደግሞ አለፍ ብዬ ላንብብላችሁ። አንተ ብቻ እግዚአብሔር ነህ፣ ሰማዩንና የሰማያት ሰማይን ሠራዊታቸውንም ሁሉ፣ ምድሩንና በእርሷ ላይ ያሉትን ሁሉ፣ ባሕሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል፣ ሁሉንም ሕያው አድርገኸዋል፣ የሰማዩም ሠራዊት ላንተ ይሰግዳሉ ይላል። በባሕር ዳር ቆማችሁ ማዕበሉ ከዓለት ጋር ሲጋጭ ተመልክታችሁ ታውቃላችሁን? ይህስ እግዚአብሔር እንድታመሰግኑትና እንድታከብሩት አድርጓችኋልን? ተፈጥሮን ማድነቅ ትወዳላችሁን? በእውነት እላችኋለሁ ተፈጥሮን የምታደንቁ ከሆነ ወደ አምልኮ ይመራችኋል። እግዚአብሔር የፍጥረታት ሁሉ ጌታ ነው። አለማትን ካለመኖር ወደ መኖር ያመጣ እርሱ ነው። ስለዚህም መመለክ ይኖርበታል። የዛሬው የመጨረሻ ክፍላችን የሆነውን ከቁጥር ሰባት እስከ ቁጥር አስር ያለውን አብረን አንድ ላይ እናንብብ። ነህምያ ምዕራፍ ዘጠኝ ከቁጥር ሰባት እስከ ዘጠኝ ያለውን ስፍራ ተመልከቱ። አንተ እግዚአብሔር አምላክ ነህ፣ አብርሃምን መረጥ፣ ከዑር ከላውዴውንም አወጣኸው፣ ስሙንም አብርሃም አልከው፣ ልቡም በፊት የታመነ ሆኖ አገኘው። የከናናዊውንና የኬጥያዊውን የአሞራዊውንም የፌርዛዊውንም የኢያቡሳዊውንም የጌርጌሳዊውንም ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረግክ። አንተም ጻዲቅ ነህና ቃልህን እፈጸምክ። በግብፅ ሳሉ የአባታችንን መከራ አየ። በኤርትራ ባሕርም ሳሉ ጩኸታቸውን ሰማ። እንደ ታበዩባቸውም አውቀ ነበርና በፈርዖንና በባሪያዎች ሁሉ በምድሩም ሕዝቡ ሁሉ ላይ ምልክትና ታምራትን አሳየ። ዛሬም እንደሆነው ስምህን አስጠራ ይላል። እንዴት ደስ የሚል ክፍል ነው ወዳጆቼ። ባለፉት ዘመናት እግዚአብሔር አባቶቻቸውን ስለ መራበት መንገድ እስራኤላውያን እግዚአብሔርን አመሰገኑ። ስለ አብርሃምና በከነአን ምድር በመኖሩ እግዚአብሔርን አመሰገኑ። ሕዝባቸውን ከግብፅ ምድር በማውጣቱና በምድረ በዳ በተአምር ስለ መራቸው ስለ ጠበቃቸውና እንዲሁም ስለ ተጠነቀቀላቸው እግዚአብሔርን አመሰገኑ። ውድ አድማጮቼ እግዚአብሔር ፈጣሪ ብቻ ሳይሆን አዳኝ መሆኑንም ተገንዝቧል። እነዚህ ወገኖች ሕዝቡን ከግብፅ ምድር በማውጣት ስለ ገለጸው አዳኝነቱም እግዚአብሔርን አመስግነዋል። እኔና እናንተ ስለ ሁለት ነገሮች እግዚአብሔርን ልናመሰግነው ይገባል። እግዚአብሔር ፈጣሪ ነው፣ የምንኖረውም እርሱ በፈጠረው ዓለም ውስጥ ነው። ስለዚህም ልናመሰግነው ይገባል። ከዚህም ሌላ ስለ አዳነንና ስለ ዋጀን ጌታን ልናከብረው ይገባል። ወገኖቼ፣ ለመሆኑ እንደምትወዱት ለእግዚአብሔር ነግራችሁት ታውቃላችሁን? ካልሆነ፣ አሁኑኑ ወዳጆቼ እንደምትወዱት ልትነግሩት ትችላላችሁ፣ ወይም ደግሞ ይጠበቅባችኋል። እሁድ እስኪመጣ ድረስ መቆየት የለባችሁም። አሁኑኑ ይህንን የራዲዮ መልእክት ስታዳምጡ ሳለ ባላችሁበት ስፍራ ልታመሰግኑትና ልታከብሩት ትችላላችሁ። አለኝ የምለው ሥጋዊም ሆነ መንፈሳዊ ነገር ሁሉ የሰጠኝ ወዳጆቼ በእውነት እነግራችኋለሁ፣ እርሱ እግዚአብሔር ነው። በረከት የሚመነጨው ከእርሱ ነው። ስለዚህ ድንቅ አሰራሩና ቃሉ እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ትምህርታችንን እዚህ ላይ እንደመድማለን። ጥያቄ ወይም አስተያየት ቢኖራችሁ ባድራሻችን ጻፉልን። ስለ አገልግሎታችን ደግሞ ተግታችሁ መጸለይና አትርሱ። እናንተ ስለ እኛ በምትጸልዩበት ጊዜ እግዚአብሔር ደግሞ ስለ ለእኛ በረከትን ያፈሳል የቃሉንም ደጅ ይከፍትልናል። እግዚአብሔር ለሁላችንም ታላቅ በረከትን ይሰጠናል። ጌታ ለዘላለም የተመሰገነ ይሁን። እንግዲህ የዛሬውን ዝግጅታችንን በቴክኒክ በኩል የመራልን አለማየሁ ዳዊት፣ ትምህርቱን ደግሞ ይዤላችሁ የቀረብኩት እኔ አበበ ከበደ ወርቄ ነኝ። بس በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425፣ እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት እላኩልን። እንደዚሁም የምሥራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።